የኦሮሞ ፌዴራላዊ ኮንግረስ ኦፌኮ መሪዎች የሚገኙበት የእስር ሁኔታ በጥቂቱ መሻሻሉን በመግለጥ ላለፉት አምስት ቀናት ያደረጉትን የረሃብ አድማ ማቆማቸውን እስረኞቹ አስታውቀዋል። በሌላ በኩል ደግሞ በሺዎች የሚቆጠሩ ሰዎች ከኦሮሚያ የተለያዩ ክፍሎች ተይዘው የት እንደደረሱ እንደማይታወቅ የኦፌኮ ምክትል ሊቀመንበር ገልጠዋል። ስለ ሰዎቹ መያዝ ከኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ መረጃ ለማግኘት የተደረገው ጥረት አልተሳካም። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዛሬ ለቪኦኤ እንደገለጹት የኦፌኮና የወጣት ሊጉ የአመራር አባላት የነበሩት አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ ደስታ ዲንቃ፣ አቶ ጉርሜስ አያኖ፣ አቶ አዲሱ ቡላላ፣ አቶ ደረጀ መርጋና አቶ አለሙ አብዲሳ በአሁኑ ጊዜ ማዕከላዊ ተብሎ የሚጠራው እስር ቤት እንደሚገኙ ጠቅሰው እስከ ትናንት ድረስ ላለፉት አምስት ቀናት የረሃብ አድማ አድርገው ከፍተኛ የጤና መቃወስ ደርሶባቸው እንደነበረ ገልጸዋል። እስረኞቹን ለዚህ እርምጃ ያደረሳቸው ደግሞ የእስር ቤት አያያዙ እጅግ ከባድ ስለነበረ መሆኑን አቶ ሙላቱ ያብራራሉ። እነዚህ ታሳሪዎች የታሰሩበት ቦታ የቦታ ጥበት በመኖሩ በአንድ ትንሽ ክፍል ውስጥ በግምት እንደተነገረኝ አስራ ሁለት ስኩር ሜትር የምታህል ቤት ነው የሚባለው፣ ወደ ሰላሳ የሚሆኑ ሰዎች ታስረዋል። ከአንድ ካሬ ሜትር ለአንድ ሰው በታች ነው ማለት ነው እና በጣም አስቸጋሪ ነው። የሚሰጣቸውን የቀለብ ሳህን መያዣ ሁሉ እዛው ነው። እቃቸውም እዛው ነው። አልባሳቱ ሁሉ እዛው ነው። የሰው ትንፋሽ ሁሉ አለ። ተጨናንቆ ይኖራሉ። በጣም አስቸጋሪ በሆነ ሁኔታ ላይ ነበሩ። ለአምስቱ ቀን አድማ ሲደረግ የረሃብ አድማ ሲደረግ በጣም ታመው በጣም አሳሳቢ ሁኔታ ላይ ነበሩ። አቶ ሙላቱ ጨምረው እንደገለጹት በእነዚህ ቀናት ውስጥ የታሳሪዎቹ አያያዝ ጥቂት መሻሻል አሳይቷል። በዚህም ምክንያት ታሳሪዎቹ የረሃብ አድማቸውን መግታታቸውን ገልጸዋል። አሁን ምግብ መብላቱ የተጀመረው ሰላሳ ሆነው የነበረውን ይህንን ለማቃለል ይመስለኛል አስራ ሶስት ቀንሶ አሁን አስራ ሰባት ሆነዋል ነው የሚባለው። ስለዚህ ከዛን ጊዜ በኋላ ነው ምግብ የጀመሩት ቤተሰብ ማየት የጀመረው ከሰላሳ ወደ አስራ ሰባት ዝቅ ስላለ እንግዲህ ምግብ መብላት ጀምረዋል። ዛሬ ደጀኔ ቤተሰብ ወረዲ አይቶታል። ደስታ ድንቃም ቤተሰብ አይቶታል። ጉርሜሳያኖም ቤተሰብ አይቶታል። እና በህይወት እንዳሉ አረጋ አረጋግጠናል። የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ እንደሌሎቹ ሁሉ የረሃብ አድማውን ያቆሙ ቢሆንም በጤናቸው ላይ የደረሰው ጉዳት እንዳለ ጠቁመዋል። ትላንት ከሰዓት በኋላ ምግብ ወስዷል። ዛሬ አቶ በቀሌ አልታየም። ቤተሰብ ሄደው ጠይቆ ነበር እስከ ሰዓት በፊት እስካሁን ድረስ ከሰዓት በፊት እስከ ስድስት ሰዓት ድረስ ቤተሰብ አላያቸውም። ለምንድን ነው የተባለው ለምርመራ ተወስዷል ነው የተባለው። ትላንት ሄዶ ሲያዩት ጎሮሮን ያመዋል ፍጹም አስቸጋሪ ነው። ባለፈው ጊዜ ለፍርድ ቤትም አቤቱታን አቅርቤ ነበር። አሁንም ያልተሻሻለ ጉዳይ ነው የገጠመኝ እና ስለዚህ ያለው ምንድን ነው በጣም አስቸጋሪ ነው። የዚህን አይነት ኑሮ ከመኖር እኔ መሞትን ነው የሚመርጠው ነው የሚለው። በሌላ በኩል ደግሞ በአሁኑ ጊዜ በኦሮሚያ አዲስ ዘመቻ ተጀምሯል ይላሉ አቶ ሙላቱ በተለይ ከጥቂት ቀናት በፊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ተገኝተው ባደረጉት ንግግር በኦሮሚያ ክልል ለተፈጠረው ውቀት መነሻው የመልካም አስተዳደር እጦት መሆኑን ለዚህም ተጠያቂው መንግስት መሆኑን ቢገልጹም በመላ ኦሮሚያ ከዚህ ንግግር በተቃራኒ ታይቶ የማይታወቅ እስር እየተፈጸመ ነው ይላሉ። አሁን እኛን የደረሰን ምንድን ነው? ከሚራ ወለጋ ለምሳሌ ስልሳ ሰው በአንድ ቀን በሌሊት ተጭኖ ሄደዋል ነው የተባለው። የት ነው ወለጋ? የት ግንቢ ከምራብ ወለጋ እንግዲህ ከየቦታው የተሰበሰቡት ናቸው። ከነጆ፣ ከመንዲ ከየቦታው ተሰብስቦ ግንቢ ድረስ አምጥቶ በመኪና ማታ ነበር የተጫኑት። የት እንደደረሱ አይታወቅም። ቤተሰብ ሄዶ ሲጠይቅ እኛ አቅም ነው የሚባለው። ቤተሰብ ልብስ፣ ቀለብ ይህን ሁሉ ማቀበል፣ በህይወት መኖራቸውንም ሁሉ ማረጋገጥ መቻል አለበት ይሄ ያልተደረገም። እስካሁን ያሉበት ቦታ የት እንደታሰሩ አይታወቅም። አቶ ሙላቱ እንደሚሉት ይህ በምዕራብ ወለጋ ግንቢ የተፈጸመ የሚባለው በሌሎች የኦሮሚያ ክፍሎች በሰፊው እየተከናወነ እንደሆነም ይገልጻሉ። አደራረጉም ከዚህ በፊት የማይታወቅና ከሰብአዊነት ውጭ ነው ሲሉ ይገልጹታል። ሆሮ ጉዱሩ ወለጋ፣ ከየወረዳው ከጃርቴ ወረዳ ከፍንጫ፣ ከእነዚህ ሁሉ ሰላሳ ዘጠኝ ሰዎች በአንድ ሌሊት ተወስደዋል። ቀለም ወለጋ ወለደ 54 ሰዎች ተወስደዋል። ምዕራብ ሸዋ አምቦ ላይ 1ቶ 103 ሰው ተወስደዋል። ምዕራብ አራርጌ ጭሮ ላይ ከ800 እስከ 1000 የሚደርሱ በ9 አይሱዙ ተወስደዋል። የት እንደደረሱ አይታወቅም። ምዕራብ አርሲ ሻሽማኔ እና ከሰባቱ ወረዳዎች ወደ 1 1200 ሰው ተወስደዋል። ቡራዩ ላይ ሁለት ግለሰቦች ተወስደዋል። የት እንደደረሱ አልታወቅም። ጉጂ ዞን ቡሌሆራ ላይ ቀርጫ ከሚባል ወረዳ ላይ መቶ ሀምሳ ሰው ተወስዷል። አሁን እነዚህ የት እንዳሉ አይታወቅም። የት ቦታ እንደታሰሩም መናገሬ ግዴታ ይገባ ነበረ። ይሄ ሰብአውነት ነው። በኦሮሚያ ብሔራዊ ክልላዊ መንግስት የተፈጸመ ነው ስለተባለው፣ ስለዚህ ስር ለማወቅ ወደ ክልሉ መንግስት የኮሚኒኬሽን ጉዳዮች ጽፈት ቤት ደውዬ ነበረ። ይሁንና ማብራሪያ ሊሰጡ የሚችሉ ሰዎች በቢሮ የሉም የሚል መልስ ብቻ ነው ለማግኘት የቻልኩት። የተሟላ ማብራሪያ ለማግኘት የማደርገውን ጥረት እቀጥላለሁ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ